በ19ኛው ክፍለ ዘመን መጨረሻ ላይ በአጼ ምኒልክ እና እቴጌ ጣይቱ የተቆረቆረችው አዲስ አበባ ታዲያ በዛን ጊዜ የሕዝቡ ቁጥር አሁን ካለው ጋር ሲወዳደር የኑሮውም አይነት ሁኔታውም ለየት ያለ ነበር። በወቅቱ ጣይቱ ሆቴልም አልተከፈተም ነበር፣ የመጀመሪያ ሆቴል። አዎ። ስለዚህ ከቤት ውጭ ገዝቶ መብላት ፈጽሞ አይታወቅም ነበር። ጎብኚዎች ወይም ጉዳይ አስፈጻሚዎች በወቅቱ ቋንቋ ደጅ ጠኚ ይባላሉ። የንጉስ ግብር የሚባል ትልቅ ድግስ አለ። እዚያ ይመገባሉ። ከዚያ እንግዳ የሚያስጠጋ ሰው ወይ ዘመድ ይፈልጋሉ። ጳውሎስ ኞኞ አጤ ምኒልክ በሚለው መጽሐፉ ላይ እንደገለጸው ከሆነ በ1900 ዓ ም ጥቅምት 25 ቀን ምኒልክ በአዲስ አበባ ያሉ ዲፕሎማቶችና የአገር ሰዎችን ጋብዘው ሆቴሉን አስመረቁ። በኋላ ግን እንደ አገር አባባል ጣይቱ እጅ የሚያስቆረጥም ግሩም ወጥ እየሰሩ ሲያቀርቡ የሚበላ ጠፋ፣ የሚመገብ ጠፋ። እንኳን ምግብ ለመብላት ከግሪኮቹ ሻይ ቤት ገብቶ ሻይ መጠጣት ነውር ነበርና ጣይቱ ጠዋት የሚያሰሩት ወጥ ማታ ለሰራተኞች ራት ይሆን ጀመር። አጤ ሚኒሊክ አንድ ቀን ከችሎት ሊነሱ ሲሉ በአካባቢያቸው ላሉ መኳንንቶች ኑ እንሂድና ልጋብዛችሁ ብለው ወደ ጣይቱ ሆቴል ወሰዷቸው። መኳንንት በላ ጠጣና ሚኒሊክ አውጥተው ሰላሳ ብር መክፈል በማግስቱ ምን ሆነ? እንደተለመደው ገበያ ቢጠበቅ ጠፋ። ቀጥሎም ጠፋ፣ ቀጥሎም ጠፋ። እንደገና ሚኒሊክ ሆቴል ገብቶ መብላት ነውር ያለመሆኑን ለመኳንንቱ ገልጸው እንደገና አሁንም እሳጋበጹ። በሌላው ቀን አሁንም ገበያ አልተገኘም፣ ቢጠበቅ ቢጠበቅ ድርሽ የሚል ሰው ጠፋ። በሌላ ቀን ደግሞ አጤ ሚኒሊክ ከችሎት ሊነሱ ሲሉ በዙሪያቸው ላሉ መኳንንቶች ሰማችሁ ወዳጆቼ? አሉ እምዬ ምኒልክ በፈረንጅ ሀገር አንድ ሰው አንድ ቀን የጋበዘ እንደሆነ የተጋበዘው ሰው ደግሞ በሌላ ቀን ብድሩን ይከፍላል። ብድሩን ካልከፈለ ግን እንደ ነውር ይቆጠርበታል ብለው ንግግራቸውን ሳይጨርሱ መኳንንቱ እርሶን ፈርተን ነው እንጂ የሚሆንልን ከሆነ የሚኒሊክን ብድር ለመመለስ እኔ አለሁ እኔ አለሁ እያሉ ተራ በተራ ከሆቴል ቤት ሚኒሊክንና ጣይቱን ይጋብዙ ጀመር። ገበያው እየደራ ሄደ። ምሳችንን እቴጌ ሆቴል ሄደን እንብላ የሚለው ስለበዛም ስሙ እቴጌ ሆቴል ተባለ።